ትግራይ ክልል ውስጥ የሚንቀሳቀሰው አረና ለሉዓላዊነትና ለዴሞክራሲ ፓርቲ በአባላቱና በመሪዎቹ ላይ ጥቃትና መንገላታት እየተፈጸመ ነው ሲል ከሷል። አድራጎቱ መጪውን ምርጫ ሊያደናቅፍ የሚችል ነው ሲልም ስጋቱን ገልጿል። የክልሉ መንግስት የአረናን ክስ አስተባብሏል። ሙሉጌታ አጽባሐ ዝርዝሩን ይዟል። የፓርቲው አባላትና አመራሩም በመንግስት የጸጥታ አካላት ድብደባ እየተፈጸመባቸው እየታሰሩና እየተንገላቱ ይገኛሉ ብለዋል። የአረና ሉዓላዊነትና ዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ዛሬ በሰጡት መግለጫ ይህ አካሄድ በክልሉ የፖለቲካ ምህዳር እንደሚያጠብ አቶ አምዶም አሳስበው የሰብአዊ መብት ጥሰት ያሏቸው ጥቃቶች በፓርቲያቸው አባላት ላይ ብቻ ሳይሆን በሌሎች ዜጎችም ላይ እየተፈጸመ ነው። ይህ ደግሞ ሊኮነን የሚገባ ተግባር ነው ብለዋል። በአባሎቻችን እየደረሰ ያለው ጥቃት ደቡድ፣ በአካል ላይ ጉዳት ማድረስ፣ መመመረዝ፣ በማሰርና በማንገላታት የሚገለጽ ነው። ይህ ጉዳይ በአርና አባላት ብቻ ሳይሆን በተለያዩ የትግራይ ከተሞች በልዩ ኃይል በፖሊስና ምልሻዎች የታጀበ ጥቃቶች ነው እየተፈጸመ ያለው። ይህ ጉዳይ ለህብረተሰባችን፣ ለአካባቢያችን የመረጋጋትና የሰላም ጠንቅ እየሆነ ስለሆነ ይህ ጉዳይ መቆም እንዳለበትና ወንጀሉ እየፈጸሙ ያሉ አካላትም መንግስት እርምጃ ወስዶ ለህግ እንዲያቀርባቸው የማሳሰብ ጉዳይ ነው። ይሄ የመጣው የህወሀት ማዕከላዊ ኮሚቴ አስቸኳይ ጉባኤ በተካሄደበት ወቅት በግልጽ የታወጀ ነው። ከኛ የሚለይ አካላት መጠቃት አለባቸው፣ ባንዳዎች ናቸው፣ ተላላኪዎች ናቸው የሚል መልእክት በማስተላለፍ ካድሬውም የጸጥታ አካላትን እየተገበሩት ያለው ወንጀል ነው። ሁኔታው እየባሰ መምጣቱ አክለው የጠቆሙት የአረና ቃል አቀባይ በዚህ ሳምንት ውስጥም የፓርቲው ስራ አስፈጻሚ ኮሚቴ አባል በሆኑት የዶክተር ማርቆስ ገሰሰ የጤና ተቋም ላይ ጥቃት መፈጸሙን፣ ንብረታቸው በመብራት ኃይል አካላት መወሰዱና ራሳቸውንም መደብደባቸው ተናግረዋል። የስራ አስፈጻሚ አባል የሆነው ዶክተር ማርቆስ ገሰሰ በመንግስታዊ ጥቃት ደርሶበታል። በተለይ ያለው የህክምና ተቋም የነበረው ንብረቶችን ለመውሰድ ጥረት ሲያደርጉ ይሄ ነገር መቆም አለበት ብለ አቤቱታ ለማቅረብ በሚሄድበት ወቅት እነዛ አካላት መንገድ ዘግተው ድብደባ አድርሰው ከፍተኛ ጉዳት ደርሰበታል። ሕወሓት በፓርቲያቸው ላይ ስም የማጥፋት ዘመቻ እንደሚያካሄድም የአረና ሕዝብ ግንኙነት ኃላፊ አቶ አምዶም አስታውቀዋል። በአባሎቻቸው ላይ እየተፈጸመ ነው ያሉት ድብደባ፣ ማንገላታት በመጪው ምርጫ ሕዝብ የሚፈልገው የፖለቲካ ፓርቲ በነጻነት እንዳይመርጥ ለማድረግ የሚካሄድ ነው ብለው እንደሚያምኑና የፓርቲያቸውም ስጋት መሆኑን አቶ አምዶም ተናግረዋል። ይህ ተግባር የትግራይ ሕዝብ የታገለለት ዓላማ የሚደፈጠጥ የመልከም አስተዳደር፣ የፍትህ፣ የዲሞክራሲ የሰብአዊና ዲሞክራሲያዊ መብቶችን የሚረግጥ ስለሆነ፣ ምርጫም እየቀረበ ስላለ ከዚህ በፍጹም የሚጻረርና ምህዳሩ ለምርጫ እንደማይመች ተደርጎ እየተተገበረ ያለ በእቅድ እየተመራ ያለ ወንጀል ስለሆነ ይሄ ለመቃወም ነው መግለጫው ያወጣ ነው። ለአረና ክስ ምላሽ እንዲሰጡ የጠየቅናቸው የክልሉ የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ በአረና የቀረበው ክስ አስተባብለዋል። አባላቱ እንደታሰሩበት አረና በተደጋጋሚ እንደሚገልጽ ያስታወሱት አቶ አማኑኤል ማንነታቸው በዝርዝር እንዲያቀርብ በቢሮቸው ተጠይቆ እስካሁን ያቀረበው የሁለት ሰዎች ብቻ መሆኑን እነርሱም ቢሆኑ በወንጀል ተከሰው በፍርድ ቤት የተወሰነባቸው እንደሆኑ ገልጸዋል። የጸጥታ አካላት የፖሊስም በለው የምልሻ አካላትም በለው በትግራይ የሚታዘዙ ኃይሎች የትግራይ የጸጥታና የደህንነት ሰዎች ምንም አይነት ጉዳት አላደረሱባቸው። ከሌላ ሰው ጋር ጉዳት ከደረሰባቸው ይምጡና እናጣረው። ይሄ ጉዳይ ትክክል አይደለም። በዚህ ባለንበት ወቅት የትግራይ ሕዝብ የደረሰበትን ያለ ችግር ለመመከት የሚያሳየውን አንድነት የካቲት 11 በዓል 45ኛው አመት ለማክበር እየተደረጉ ያሉ ጥሩ የሆኑ ነገሮችን ለማጠልሸት የሚሰራ ትክክል ያልሆነ አጀንዳን የሚያስቀይር ትግራይ በሌላ ምስል ለሌሎች መልእክት ለመስጠት የሚደረገውን ጥረት ይሄ ምንም የሚያዋጣ ነገር አይደለም። የፓርቲው ስራ አስፈጻሚ ኮሚቴ አባል ስለሆኑት ዶክተር ማርቆስ ጉዳይም በቅርብ እንደተከታተሉት የክልሉ የፍትህ ቢሮ ኃላፊ አቶ አማኔል ጠቁመው ተወስደባቸዋል የተባለው ንብረት የመብራት ኃይል ንብረት በስህተት ዶክተር ማርቆስ ሆስፒታል ቅጥር ግቢ ውስጥ ተራግፎ እንደነበርና መብራት ኃይል መልሶ የወሰደው የራሱን ንብረት እንደሆነ ገልጸዋል። ከዚህ ውጭ በምንም የመንግስት ኃይል የተፈጸመባቸው ጥቃት የለም ብለዋል። በግለሰቦች የደረሰባቸው ችግር ካለም ለማጣራት ፖሊስ እቤታቸው እስካቸው ድረስ ሂዱ ቢጠይቃቸውም መልስ ለመስጠት ፈቃደኛ አልሆኑም ብለዋል። የፍትህ ቢሮ ኃላፊውም በአረና ትግራይ ፓርቲ የቀረበው ክስ በአሁኑ ጊዜ እየተከበረ ያለው የትግራይ ሕዝብ የትግል መጀመሪያ የካቲት 11 በዓል ጥላሸት ለመቀባት ነው ብለዋል። አቶ አማኒል የአረና ፓርቲ አባሎቻቸውና የድርጅቱ አመራሮች በተለያዩ አካባቢዎች ጥቃትን እንደሚታሰሩ፣ እንደሚሳደዱ በተለያዩ ሚዲያዎች ይገልጻሉ። ይህንን መሰረት አድርገው በትክክለኛ መንገድ ማስረጃን ይዘው የህግ የበላይነትን ለማረጋገጥ ግን አይመጡም። እኔ ወደ ፍትህ ቢሮ ከመጣሁኝ ባለፉት ሁለት ዓመታት ሊባል ይችላል፣ በተደጋጋሚ ይህንን ጉዳይ ይነሳል። በአረና በተለየ መልኩ ማለት ነው። እኔ በአካልም ሳይቀር በአካልም ሳይቀር በስልክም ሳይቀር ከአረና አመራሮች በግልጽ የምትሏቸው ሰዎች እስኪያምጡ እነማን ናቸው ብለንም ጠይቀናቸው ነበር። አጥተው አጥተው መጨረሻ ሁለት ሰው አመጡ አና የሁለት ሰዎች ስም አምጥተው ነበራ እና ሰዎቹ በዝርዝር ጉዳያቸውን ስናይ አንድ የገደለ ሰው ሆነ አገኘ ነው ፍርድ ቤት ቀርበው ባለቤቱና ልጆቹ ህፃን ልጆቹን ነው ምስክርነታቸውን የሰጡ በግልጽ ማለት ነው። የተደረገውን ነገርና ይሄ ነው እኮ ጉዳዩ ብለን ስንላቸው አያምኑም። በፖለቲካም ቢሆን የአረና መስመር ፓርቲያቸው ስለማይቀበል ይታገለዋል ያሉት የትግራይ የፍትህ ቢሮ ኃላፊ አቶ አማኒል አሰፋ የሰራውን እያጋለጥን እንሄዳለን ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም